መዝናኛ የአገር ቤት የአነጋገር ለዛ ያላቸውን ገጸ ባህሪያት ወክሎ በመጫወት ይበልጡኑ የሚታወቅ ቢሆንም ላለፉት ሀያ ዓመታት በተለያዩ የሬዲዮና የቴሌቪዥን ድራማዎች ላይ በርካታ ገጸ ባህርያትን ወክሎ ሲተወን ቆይቷል። ድራማዎችን ይጽፋል ያዘጋጃልም። በግል ጋዜጣና በመጽሔቶች ላይም በሪፖርተርነትና በአዘጋጅነት ሰርቷል። በተለይ በአካል ጉዳተኞች ላይ በርካታ ጽሁፎች ማቅረቡን ይናገራል። ለዚሁ ስራው ይረዳው ዘንድም የምልክት ቋንቋ እስከ መማር ደርሷል። እከ በሚለው የገጸ ባህሪ ስሙ ብዙዎች ያውቁታል። የዛሬው የመዝናኛ ዝግጅት እንግዳችን ራሱን በማስታወቅ ይጀምራል። ትከታተሉን ዘንድ የአክብሮት ግብዣችን ነው። ስሜ ንብረት ገላው ባላለሁኝ። ግን ብዙ ሰው ንብረት ገላውን ሳይሆን የሚያውቀው አሁንም እረስተዋል። እናቴ እንኳን ያሳደገች እከደከን ማንችሎት በብልጠት ሆነ በጉልበት ሁሌም ከወንድ በላይ አበጀ ባላለሁ። ይሄ እንግዲህ በቤቶች ድራማ ላይ የተሰጠህ የገጸ ባህሪ ስም ነው። ይሄ ገጸ ባህሪ ስምህ በብዙዎች ዘንድ ጎልቶ የሚታወቅ ስም ነው። ግን ከዛ በፊት አንተ በበርካታ ስራዎች ላይ ላለፉት ሀያ አመታት በጥበቡ እንደቆየህ ይነገራል። እና ከዚህ ድራማ በፊት ምን ምን የጥበብ ስራዎችን ሰርተሃል? ከሰማንያዎቹ መጨረሻ ጀምሮ እንግዲህ በፕሮፌሽናል ደረጃ በኢትዮጵያ ሬዲዮ ያን ጊዜ የሚዲያ ብቸኛ ጣቢያ በነበርበት ሰዓት ላይ አቡነ ጴጥሮስ ያለ ማለት ነው በርካታ የሬዲዮ ድራማዎችን በመተወን በመጽ በማዘጋጀት በማዘጋጀት ሰርቻለውኝ። በቀድሞ ኢትዮጵያ ቴሌቪዥን፣ አሁን በኤቢሲ መዝናኛ ፕሮግራሞች ላይ መቶ ሀያ ላይ የተለያዩ መዝናኛ ዝግጅቶች ላይ ድራማዎችን በመጻፍ በመተወን በማዘጋጀት ሰርቻለውኝ። ተከታታይ ድራማዎችም ጫጭር ድራማዎችም አለልኝና ጥላሁን በሚያዘጋጁት ስንቅ ምናምን ብለው በተለያዩ ርዕስ ይሰራ የነበሩ ስራዎች ላይ ብዙ ተሳትፍ ያለውኝ ብቻ ብዙ ናቸው። በምናቡ ከበደ ደግሞ ሲያዘጋጃቸው የነበሩት የገጠሮችን ካራክተር የሚወክሉ ስራዎች በርካታ ስራዎችን ሰርቻለው። እንዲሁም የህትመት ስራዎች ላይ ደግሞ o uh, printing media online uh... ከሪፖርተርነት እስከ አዘጋጅነት መርቻለሁ። የትኛው ሚዲያ ላይ ትሰራ ነበረ? የሻማ ጋዜጣ ላይ የሰራ ነበር፣ አሽኒ ኢትዮጵያ የሚያሳትመው። ከዛ በኋላ ደግሞ በኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ብሩ ተስፋ የሚል መጽሔት አለ። እሱን ስታንዳርዱን በጠበቀ መልኩ ያን ማጋዚን ዋና አዘጋጅ የነበርኩኝ መጀመሪያ አንድ ትም፣ ከዛ በኋላ ደግሞ ብርታት የሚል በመስማት የተሳናቸው ብሔራዊ ማህበር የሚዘጋጅ መጽሔት እና እንደዚህ እንደዚህ አውስቶስ የሚደረጉ የማጋዚን ስመቶች ላይ ሰራ ነበር። ምን ምን ጉዳዮች ላይ ትጽፍ ነበር? ለ እንግዲህ ሶሻል ነገሮች ላይ ነው ሰራ የነበረው በተ በተለይ በአካል ጉዳተኞች ጉዳይ ላይ ሳዘጋጅ የነበረው መጽሄት ላይ በዲዛብሊቲ ዙሪያ ወይ በአካል ጉዳት ሁሉም የአካል ጉዳት በእነሱ ጉዳይ ላይ ማህበራዊ ክፍተቶችና የግንዛቤ ችግሮችን መሰረት ያደረጉ በርካታ ጽሁፎችን ትላልቅ ሰዎችን እያልን ነገርኩ እንግዳ እያደረኩ እነሱ እነሱ መጽሄቶች በተለይ ውስታዊ ናቸው በዚህ ዙሪያ የተለየ ስልጠና ወስደሃል በአካል ጉዳተኞች ጉዳይ ላይ የተለያዩ ስልጠናዎችን ወስጃለሁ እንደገና ደግሞ ራሴን ብሬን ለማድረግ እና እንዳልሳሳት ትዝብት ውስጥም እንዳልወድቅ ብዬ ብዙ ነገሮችን አነበብኩኝ በተለይ ደግሞ በመስማት የተሳናቸው ጉዳይ ላይ መስራት ሳስብ ምልክት ቋንቋ ተማርኩና ሳይን ላንጉጅ ከቻልኩ በኋላ በተለይ በደንብ ጠለቅ ብዬ መስራት ጀመርኩ ማለት ነው። ሞኋላ ለአንተ ትንሽ ይሉንታ የለም፣ ቅንጭላት የለም። እንዴ ምናረ ምናረ ላል በር እንኳኳል እንጂ ይነረታል። ከልክ በላይ አንኳኳሁ። ይቅርታ፣ ከልክ በላይ አንኳኳው ጋሸ ብልህ ባይሆኑ ኑሮ ወደፊቱ ብሎ እንዳንተ ያለው መቶ የሚያንኳኳ የሚገነጥል ይመጣል ብሎ አስበው አቅደው ተዘጋጅተው ጥልቅ አስቆፍረው መሰረቱን አጥብቀው ባያሰሩት ኑሮ እኔ ከደከን አንቺ ደግሞ ከኋላ ሁኜ ባልደግፈው ኑሮ በር ዛሬ የት ነበረ? ተገንጥሎ እዛ ማድ። እስኪ ወደ ኋላ ልመልስና ትውልድና እድገት የት ነው? ይሄን ያነሳውበት ምክንያት አብዛኛዎቹ ገጸ ባህሪዎችህ ላይ በተለይ ይሄን የሀገር ቤቱን ያነጋገር ለዛ የያዙ ናቸውና እንደው ትውልድና እድገትህ የት ነው? የተወልጀ ያደግኩት ያው ፈረንሳይ ሌጋ ሲሆን ብዙ ለኢትዮጵያ በኪነ ጥበቡ ዘርፍ፣ በስፖርት ዘርፍ እና በተለያየ ጉዳይ ላይ ቅድሚያ የሚሰለፉ ሰዎች ተወልደው የሚያድጉበት ፈረንሳይ ሌጋ ሲሆን የተወልጀ ያደግኩት የሰፈር ጽንፈኛ እንደማችኝ ተስፋ አድርጋል ባላለሁ። አዲስ አበባ ተወልድህ አድገህ እንዴት ነው እነኚህን ገጸ ባህሪያት የምትጫወታቸውም? በተለይ አሁን በተከታታይ እየሄደ የሚገኘውን ይህም ቤቶች ድራማ ላይ የምትጫወተው እካ የሚባለው ገጸ ባህሪ ፍጹም የሆነ የአገር ቤቱ ለዛ አነጋገር ያዘ ገጸ ባህሪ ነው። እና እንዴት ነው ይሄንን ልታመጣው የቻልከው? የለመድኩበት ዋና ምክንያት ከገጠር ይመጣሉ የኛ ቤተሰቦች እና ቤቱ መጥተው ከቤተሰብ ጋር ያላቸውን ቃለ ልውውጥ ምናምን ሳይ በጣም ነው የሚመስጠው። እጃቸው ይናገራል፣ ፊታቸው እንቅስቃሴ ይናገራል፣ ቋንቋቸው የተመረጠና የተለካ ነው። እኛ ጠያፍ ብለን በጣም ልናሰማምራቸው የምንፈልጋቸውን ቋንቋዎች ራሱ እነሱ በአጭርና በገላጭ በሆነ ቋንቋ ይናገሩታል። ምናምን እና እንደ ቀልድ ነው የጀመርኩ ባለ ሀገሮቹ እኛ ቤት ውስጥ መጥተው ልክ እንዳሉ እነሱ ማማት ይጀምራሉ። እንደነሱ አክት ማድረግ ይጀምራለሁ። እና ከዛ ቤት ውስጥ ማሳቅ ጀመረ። ከዛ በኋላ ያንን አክት ውጭ ጀመርኩት፣ እያለ እያለ ያው ሙያዊ በሆነ መልኩ ማቅረብ ጀመርኩትና ከዛ አንፃር ብቻ ነው በእንጂ፣ እኔ ትልቅ ሰው እስከሆን ድረስ እኔ ከአዲስ አበባ ሁላ ውጥቼ አላውቅም። ከአዲስ አበባ የመውጣት አቅምም ስላልነበረ ማለት ነው እንዲህ አይነት ገጸ ባህሪ በመጫወት በጣም ነብሱን ይማረው እና አብርሃም አስመላሽ በዚህ ይታወቅ ነበር። እሱም ልክ እንዳንተ አዲስ አበባ ተወልዶ ያደገ ነው እና እንደው የነሱ ተጽዕኖ አለብኝ ትላለህ? እንዲው አጀማመርህስ እንዴት ነው ወደዚህ ወደ ጥበብ ሀሳቡ ከአብርሃም ጋር ከመገናኘት በፊት ፈረንሳይ አካባቢ ኪነቶች አሉ፣ የወረዳ ኪነት፣ በትምህርት ቤት ውስጥ ክበባት ምናምን ነገር በእነሱ ላይ ሰራ ነበር እና አብርሃም ጋር የተገናኘሁት ባለ ሀገርኛውን በደንብ አቀላጥፍ የመናገር ከጀመርኩ በኋላ፣ የአብርሃም ጓደኛ አንድ ቲያትር ላይ ያየኝ እና የመድረ ቲያትር ላይ እንዲህ ይህ ልጅ ከአብርሃም ጋር ቢገናኝ እኮ በጣም የተሻለ ስራ ይሰራሉ፣ አስተዋውቀኝ፣ አገናኘን። ከዛ በኋላ አብርሃም ጋር የመጀመሪያ ጊዜ የኢትዮጵያ ሬዲዮ ላይ ማይክ ጨበርኩኝ። ሬዲዮ ለመጀመር ምክንያቴ አብርሃም አስመላሽ ነው። ከዛ በፊት ግን ባለ ሀገርኛውን በደንብ እናገር ይጫወት

你别瞧你来，兄你们的 አንዳንዴ የኮሜዲ ጣዕም ሁሉ አላቸው። አንተ የምትጫወታቸውን የማሳቅ የማዝናናት እንትን አላቸው፣ የኮሜዲ ነዛ አላቸው። እና እንደው ራስህንስ እንደ ኮሜዲያን ታያለህ? ኮሜዲያን አደለሁም። ኖርማሊ ብዙ አንዳንድ ጊዜ የሚገርመው ከኢትዮጵያ ውጭ በተለይ ስታንዳፕ ኮሜዲ እንድሰራላቸው ጥሪ ሁላ ያቀርቡልኛል። በድፍረት እንግዲህ የጸናጠና ርጌ ቀልዶችን መድረክ ላይ ላቅርባቸው ላቀርባቸዋሉ፣ ግን ይህን የኔ ዘውግ አደለም። እኔ ኮሜዲያን አደለሁም። ግን ኮሜዲ ዘውግ ያለው ቲያትር ከተሰጠኝ ያንን የተሰጠኝም ገጸ ባህሪ በደንብ ተላብሼ የመድረክ፣ የቴሌቪዥን፣ የፊልም በምንም እንትን ላይ የሚመለከተኝና የሚሰማኝን ሰው አላሳፈርም፣ በደንብ ሰራለሁ እያስባለሁ እንጂ ኮሜዲያን አይደለሁም። እንደው ያጋጠመህ ነገር የለም ከዚህ ጋር ተያይዞ? እንዴ በጣም ነው እንጂ የሚያጋጥመው። በተለይ አሁን እኔ አልታወቅም ነበር። የአንድ ወጣት እድሜ ያህል ሳገለግል ማንም ሰው አያውቀኝም። እከን ከሰራው በኋላ ነው ታዋቂ ሆንኩትና፣ ሁሉም ሰው ያንን ካራክተር ስለተቀበለ ንብረትን መቀበል ይቸገራል። በጣም እና መድረክ ልመራውን ላይ እጄ የሆነ አገር ኖ አንፈልገውም ተብዬ አውቃለሁ። እኛ ግን ነው የምንፈልገው ብላል ብለው ማለት ከዛ ውጭ ካራክተሬ ኖርማል ህይወቴ አይደለም። እንደዛ ስለብስ ሳወራ፣ ስናገር አዲስ አበባ ላይ ተወልዶ ያደገ ልጅ ማንም የከተማ ልጅ የሚኖረውን አይነት ስታይል ነው ያለኝ። አክቲንግ ላይም በእንደዚህ አይነት መልኩ በርካታ ድራማዎች ሰርቻለሁ። ያው እንግዲህ የመታወቅ ያለመታወቅ ጉዳይ ካልሆነ መስተካት በዘመናዊ አክቲንግ ማለት ነው ወጣት ምናምን የቤተሰብ ኃላፊ ድሩ የአይነት ነገር ሆኜ ምናምን እስከ መድረክ ትያትሮች ምናምን ላይ የሰራሁበት አጋጣሚ አለ እና ተጽዕኖ ይፈጥርብሻል። አንዳንድ ጊዜ ትላልቅ ሆቴል እንኳ ገብቼ ማለት ነው መተው ጠጋ ብለው ማለት ነው አንደኛ የአርቲስቱ ኑሮ ያው ያውቃሉ ከእጅ ወዳፍ እንደሆነ በብዙ ጊዜ ማለት ነው ሁለተኛ ደግሞ በተለይ ደግሞ የኔ ካራክተር እከ ነው። ትላልቅ ሆቴል ገብቼ የሆነ ምግብ ሳዝ ወይ ደግሞ ምናምን ወደድ ያለ ከሆነ መጥተው በጆሬ ከይ ዋጋው ግን እንደዚህ ነው ይሉኛል። እንደዛ የሚባልበት አጋጣሚ አለ። ሲመሽ ምናምን ነገር ካላደረስ ነው ምናምን ይሉኛል። መኪና ምነዳ ምናምን ነገር አይመስላቸውም። እነዚህ እነዚህ ጋር ተያይዞ ማለት ገጠመኛለ ብዙ ጊዜ ብዙ ቦታም ተናግሬያለሁ። አንድ ጊዜ በጣም ቸኩዬ የቤቶች ቀረጻ ጨርሼ ስወጣ መኪናዋን ትንሽ ሮጣ አድርጌያታለሁ መሰለኝ እና በችኮላ ያው ዘበኛውም ወያላውም እየነዳ እኮ ነው የሚፈጀን አለች አንድ ሴት። እንደዚህ እንደዚህ ያደገጠመኞች ይኖራሉ። በእርግጥ ከካራክተሩ ጋር ተያይዞ አረ እንዱ አንቺ ቤት የጎጥ ስራ፣ የማህበረሰብ ስራ፣ የህብረተሰብ ስራ፣ የአገር ስራ፣ የደወ ስራ ወገኛ ምን ነው የማታውቀውን ዝም ብለህ ባዘለብድ ጅብ እንዱ አበረበላሽ። እናትዬ እንዱ ባልንጀሮች ይሰራርተው ወርቅ በወርቅ ይሆናሉ። አንቺ የትም እያመሸሽ ወርቅ በወርቅ ሁነሽ ትመጫለሽ። እንደ ወደኋላ ኋላ ልመልስህና የመጀመሪያውን የቲቪ ድራማና የሬዲዮ ላይ የሰራውን ድራማ ታስታውሰዋለህ? የመጀመሪያው የቴሌቪዥን ድራማ በኢትዮጵያ ቴሌቪዥን የህጻናት ፕሮግራም ላይ ተንኮለኛው ታሪኩ የሚባል የተንኮለኛው ታሪኩን ድራማ ራሱ ተንኮለኛውን ካራክተሩ ኘን የሰራው ትዝ ይለኛል። አባባ ተስፋዬ የፕሮግራሙ ዋና አዘጋጅ፣ ራይል አስፈፋ ደግሞ የዛ የድራማው አዘጋጅ ነበረች። ትዝ ይለኛል እሱን አስታውሳለሁ። የሬዲዮውን ግን በእርግጠኝነት ምናምን በጣም ብዙዎች ስለነበሩና አላስታውሰውም። የሬዲዮ ይሆናል ከአብርሃም አስመላሽ ጋር ግን ስቱዲዮ ኤ ነው የመጀመሪያ ጊዜ የገባሁት፣ አቡነ ጴጥሮስ እሱን አስታውሳለሁ። እስኪ በመጨረሻ አንድ ጥያቄ ላንሳልና ስለ ግብረ ገብነት ብዙ ጊዜ በአንዳንድ በቀረብክባቸው ቃለመጠየቆችም መድረኮችም ስታነሳ ይሰማልና ና እንደው በዚህ ላይ ያለህ አስተያየት ምንድን ነው? ትውልዱን በግብረገብነት ገብነት ከመቅረጽ አንጻር የጥበብ ሰዎች ሚና ምን መሆን አለበት ትላለህ? እንግዲህ የጥበብ ሰዎች መጀመሪያ ጥበቡን የሚመራው አካል የጥበቡን ኢንዱስትሪ የሚመራው አካል እጅግ በጣም ሊያስብበት ይገባል። ከዛ ቀጥሎ የጥበብ ሰዎችና ተከታዮችም ጭምር ማለት ነው። እና መቼም አሜሪካንን እኛ እንድናቃት ያደረገን ፕሬዚዳንቷ ወይም የመከላከያ ኃይሏ ወይም ደግሞ የምርምር ተቋሟ ምናምን ነገር አይደለም ኢቭን ናሳን እንኳ አይምሯችን ውስጥ ተጽዕኖ ፈጥሮብን እንድናድግ ለማንም ነጭ ያልተገዛን ሰዎች እነሱን አድናቂና አምላኪ እንድንሆን ያደረገን ሆሊውድ ነው። የህንድዋውያንን ውበትና የህንዳውያንን የአይምሮ ምጥቅነት እንድንመሰጥ ያደረገ ነገር ቦሊውድ ነው። በጎ ተጽዕኖ ለማምጣት ደግሞ ባህልና ግብረ ገብነትን ሊያነጽ የሚችል ወደድንም ጠላንም ኪነ ጥበቡ ብቻ ነው። አንዳንድ ጊዜ በአሉታዊ ትርጉም ተሰጥቶ ሊያስወቅሰኙ ላይ እንደሚችል እያሰብኩ በ ምናልባት ሀገራችን ሊያሰጋት የሚችል ይሄ ማንነት የሚባል ጉዳይ ላይ ሰው ኢትዮጵያዊ ማንነቱ ይሄ የቀደመ ክብር የሚባለውን ነገር የማወቅ ነገር በመደበኛ ትምህርት የማይሰጥ ግብረ ገብነት በጣም ያሰጋታል ይችን ሀገር ብዬ አስባለሁ። ኢትዮጵያዊ ጨዋነትን፣ ኢትዮጵያዊ የቀደመ ማንነትን መስበክና ማስተማር አለብን ብዬ አምናለሁ። በዚህ ጉዳይ ላይ ልንሰራ ይገባል። ጉባኤ ነኝ ና ግብረ ገብነት በመደበኛ ትምህርት ስለማይገኝ በኪነ ጥበብ ና በሃይማኖት ተቋማት ሰው ሊሰጥ የሚገባው በእስልምና በክርስትና ለቃለ መጠየቁ እየተባበረንን አርቲስት ንብረት ገላውን እያመሰገንን ዝግጅታችን በዚህ ተጠናቋል። ስለተከታተላችሁን እናመሰግናለን። አዘጋጅና አቅራቢ ፀሐይ ጫኔ። መልካም ጊዜ።